የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ በተባሉት በቀድሞ ከፍተኛ የመንግስት ባለስልጣን በአቶ በረከት ስምዖን ላይ የፍርድ ውሳኔ ለመስጠት ለሚያዝያ ሰላሳ 2012 ዓ ም ቀጠሮ ይዟል። ፍርድ ቤቱ የነ አቶ በረከት ስምዖንን የጥፋት ማቅለያና የአቃቤ ህግን የጥፋት ማክበጃ ሀሳብ ዛሬ አድምጠዋል። አስቴር ምስጋናው ከባህር ዳር ዝርዝሮን ይዛለች። የአማራ ክልል ጠቅላይ ፍርድ ቤት በዛሬው ውሎ ተከሳሾቹ ጥፋተኛ በተባሉባቸው ወንጀሎች የቅጣት ማቅለያ አቅርበዋል። የአቃቢ ሕግን የቅጣት ማክበጃ ሀሳብም አድምጧል። ተከሳሾቹ በጠበቃቸው በኩል ካቀረቧቸው ማቅለያዎች መካከል የጤና ችግርና የቤተሰብ ሁኔታ፣ በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ማገልገላቸው እንዲሁም ከዚህ በፊት በምንም አይነት የወንጀል ድርጊት ላይ አለመሳተፋቸውን የጠቀሱበት ይገኝበታል። አቃቢ ሕግ በበኩሉ ከቀረቡት የጥፋት ማቅለያዎች ውስጥ የጤናና የቤተሰብ ኃላፊነት የሚሉትን እንደማይቃወም ጠቅሶ በመንግስትና በፖለ የፖለቲካ ኃላፊነት ማገልገላቸው ግን ህግን እያወቁ ማጥፋታቸውን የሚያመላክት በመሆኑ በማክበጃነት እንዲያዝ ጠይቋል። በችሎቱ አስተያየት የሰጡት አቶ በረከት ስምኦን ከልጅነት እድሜያቸው ጀምረው ህዝብንና ሀገርን ያገለገሉ መሆናቸውን ገልጸው ችሎቱ ይህንን ከግምት ውስጥ እንዲያስገባ ሀሳብ አቅርበዋል። ከባድ የጤና ችግር እንዳለባቸውና በአሁኑ ሰዓትም በሰው ሰራሽ መተንፈሻ አካል እየታገዙ እንዳሉም የገለጹት ደግሞ አቶ ታደሰ ካሳ ናቸው። በመሆኑም ከጤና ችግርና ከቤ የቤተሰብ ሁኔታ አንጻር በመመዘን ፍርድ ቤቱ ውሳኔውን እንዲያቀል ጠይቀዋል። የሁለቱንም ወገን ሀሳብ ያደመጠው ፍርድ ቤቱ ውሳኔ ለመስጠት ለሚያዝያ 30 2012 ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር